ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ኢትዮጵያ የጎሳ ፖለቲካዋና የቋንቋ ፌዴራሊዝሟ ችግር ነው ወይስ መፍትሄ? ተከታታይ ንግግር ጀምረናል። የችግሮቹ ዋነኛው ምንጭ ፖለቲካው በዘውግ መደራጀቱና ስልጣንም ሀብትም ሕልውናም በቋንቋ ማንነት ላይ መመስረቱ ያስከተለው መዘዝ መሆኑን ስለተገነዘብን ይህን ሁሉ የተለያየ የብሔር ይዘትና ታሪክ እንርሳው፣ ጨፍልቀን አንድ እናድርገው የማለት ሳይሆን እንደውም መበልጸግ እንዳለባቸው ለኢትዮጵያ ትልቅ አስተዋጽኦና ውበቷ እንደሆነ እኛም ብንሆን የምናምንበት ነገር ነው። አቶ በትሩ ገብረ እግዚአብሔርና ዲያቆን ዮሴፍ ተፈሪ ናቸው የሰማችኋቸው። የንግግሩ የመጀመሪያ ክፍል በዚህ ምሽት ዝግጅታችን ይቀርባል። የናቱላታን ባሳዳለ እንደቅነታብጡ መሆኑ ነው። እጅግ የተወደዳችሁና የተከበራችሁ እናቶች እንኳን ለእናቶች ቀን አደረሳችሁ። በእናቴ ስም በመጠራት ኢቭን እንኳን ኃጢአት ተብሎ እንኳን ጋን የሚያስገባ ከሆነ ብገባ በእናቶቻቸው የሚጠሩ ወይም ስሞቻቸው ውስጥ የእናቶቻቸውን ስም ያስገቡ የጥበብ ሰዎችን ይዘናል። ዘገባዎችም አሉን። አቶ መሐመድ ታዲያ ልጅ የለኝም ብለው ነበር ወይዘሮ ፀሐይን ያገቧቸው። ወይዘሮ ፀሐይ እቤት ሲገቡ ግን አምስት ልጆችን ነው ያገኙት። መንበር አክሊሉ ይባላሉ። ነዋሪነታቸው በሪችመንድ ካሊፎርኒያ ሲሆን በበጎ አድራጎት ግልጋሎታቸው እንደ ኤሮፓያን ዘመን አቆጣጠርም በ2014 ዓ ም ከካሊፎርኒያው ሆሊኒየምስ ዩኒቨርሲቲ የክብር ዶክትሬት ዲግሪ ተበርክቶላቸዋል። እናትነት ለርሶ ምን ማለት ነው? እኛ የሚመስለን እኛ ወጣት እናቶች የሚመስለን ወጣቶች ብቻ ሁላችንም የሚመስለን ቁንጅና በጣም በወጣትነት እድሜ ስራዎች ውስጥ ጋብቻ በፊት ከወሊድ በፊት ይመስላል እና ያ አለመሆኑን ማሳያ ነው። ስለ እናቶች የተዘመሩ ጣዕመ ዜማ እናሰማችኋለን። እሁድ ግንቦት 4 2011 ዓ ም ። ጤና ይስጥልኝ፣ የተከበራችሁ አድማጮች። ከምሽቱ ዝግጅት ጋር አብሬያችሁ የማመሸው ሶሎሞን አባተ ነኝ ሲሆን ግርማን ለእናቶች ቀን ክብረ በዓልና ረፍት ልክ ያለሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። እንደምን አመሻችሁ አድማጮቻችን። ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። ዛሬ ማለዳ በቡርኪና ፋሶ ሰሜን ክልል በሚገኘው የዳቡሎ ካቶሊክ ቤተ ክርስቲያን ቅዳሴ ሲሰሙ የነበሩ ስድስት ምእመናን በታጣቂዎች እንደተገደሉ እማኞችና ባለስልጣኖች ገልጸዋል። ከሞቱት መካከል የቤተ ክርስቲያኑ ካህንና አምስት ምእመናን እንደሚገኙባቸው እማኞች ለአሜሪካ ድምፅ ተናግረዋል። አርባ ገደማ የሚሆኑ በሞተር ብስክሌት የሄዱ ታጣቂዎች አማንያኑ ሁሉ በቤተ ክርስቲያኑ ወለል ላይ እንዲዘረጉ ካዘዙ በኋላ ስድስቱን ገድለው ቤተ ክርስቲያኑን በእሳት እንዳጋዩ የአይን ምስክሮች ተናግረዋል። አጥቂዎቹ ከፊል ቤተ ክርስቲያኑንና በአካባቢው የነበሩ ሱቆችን በእሳት ካጋዩ በኋላ እንደሸሹ ተገልጿል። በርካታ የቆሰሉ እንዳሉም ታውቋል። ባለፈው ሳምንትም በሰሜን በምትገኘው ሲሊጋጂ በተባለች ትንሽ ከተማ በፕሮቴስታንት ቤተ ክርስቲያን ውስጥ አምስት አማንያን በታጣቂዎች ተገድለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ወደ አሜሪካ በሚገቡት የቻይና እቃዎች ላይ ከፍተኛ ቀረጥ በመደንገጋቸው ከአሜሪካ በገቡት ሸቀጣሸቀጦች ላይም ቻይና የቀረጥ ዋጋ ከፍ በማድረግ የአጸፋ ምላሽ ትሰጣለች ተብሎ እንደሚጠበቅ ዩናይትድ ስቴትስ ገልጻለች። ዋናው የዋይት ሃውስ ቤተ መንግስት የኢኮኖሚ ጉዳይ አማካሪ ላሪ ኮድሎ ዛሬ ፎክስ ኒውስ በተባለው የቴሌቪዥን ጣቢያ ሲናገሩ በዓለም እጅግ የዳበሩ የኢኮኖሚ ይዘት ያላቸው ዩናይትድ ስቴትስና ቻይና የሚያካሂዱት የንግድ ጦርነት ሁለቱንም ይጎዳል ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ከሩሲያው ፕሬዝደንት ቭላዲሚር ፑቲንና ከሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ጋር በያዝነው ሳምንት ተገናኝቶ ይነጋገራሉ። ዛሬ ወደ ሩሲያ ያመሩት ፖምፔዮ ዋናው የአሜሪካ ዲፕሎማት ከሆኑ ወዲያ ነገ ሞስኮን ሲጎበኙ ለመጀመሪያ ጊዜ ነው። ፖምፔዮና የዩናይትድ ስቴትስ ምክትል ፕሬዚደንት ማይክ ፔንስ የሚገኙባቸው ከፍተኛ የአሜሪካ ባለሥልጣኖች ሩሲያ በዲሞክራሲያዊ መንገድ የተመረጡት የቬኔዙዌላ ተቃዋሚ መሪ ሁዋን ጊዮዶ የሀገሪቱን ፕሬዚደንት ኒኮላስ ማዱሮን ከስልጣን ለማስወገድ የሚያደርጉትን ጥረት በመጻረር እየሰራች ነው ሲሉ ከሰዋል ሩሲያ በቬኔዙዌላ በኩል በምዕራቡ ሄምስፌር እግሯን ለመትከል ትፈልጋለች በማለት ዩናይትድ ስቴትስ ከሳለች። ፓኪስታን በሚገኝ ትልቅ ሆቴል ውስጥ ሌሊቱን አማጽያን ባደረጉት ጥቃት የሞቱት ሰዎች ብዛት አምስት መድረሱን ባለሥልጣኖች ገልጸዋል። ከተገደሉት መካከል አራት የሆቴሉ ሠራተኞችና አንድ ፓኪስታናዊ የባህር ኃይል ወታደር ይገኙባቸዋል። የፓኪስታን ወታደራዊ ሚዲያ ክንፍ በገለጸው መሠረት የሀገሪቱ የጸጥታ ኃይሎች ዘፈር ፐርል ኮንቲኔንታል ሆቴል ውስጥ ያደረጉት የአሰሳ ስራ ተጠናቋል። በትናንቱ ጥቃት የተሳተፉት ሶስት አሸባሪዎች በሙሉ ተገድለዋል። በተኩሱ ልውውጥ ሁለት ወታደራዊ መኮንኖች፣ ሁለት የባህር ኃይል ሰራተኞች፣ ሁለት የሆቴሉ ሰራተኞች ቆስለዋል ይላል የሚዲያው ክንፍ። የባልሽታን ነጻ አውጪ ሰራዊት የተባለ ተገንጣይ ቡድን ከፍተኛ ጥቃት ከፍተኛ ጥበቃ በሚደረግበት ሆቴል ላይ የተፈጸሙትን ጥቃቶች በማቀናበር ተግባር ኃላፊነት ወስዷል። ሆቴሉ ኮረብታማ ላይ የሚገኝ ሲሆን የአሪቢያን ባህር ወደብ ትልቅ ጥልቅ ውሃዎችን መመልከት ይቻላል። በከተማይቱ የሚገኝ ባለ አምስት ኮከብ ሆቴል እሱ ብቻ ሲሆን ከፍተኛ የመንግስት ባለስልጣኖች፣ ቻይናውያንና ሌሎች ጎብኚዎች እንደሚያርፉበት ተገልጿል። በመጨረሻም አርባ የዩናይትድ ስቴትስ ክፍለ ግዛቶች ጀነሪክ የሚባለውን ዋናውን መድኃኒት በመተካት ባነሰ ዋጋ የሚሸጥ መድኃኒትን የሚቀምሙት ሀያ የፋርማሲ ኩባንያዎች ላይ ክስ መስርተዋል። የመድኃኒቱን ዋጋ አንዳንዴ መቶ በመቶ እንዲጨምር በሚያደርግ ሴራ ተሳትፏል በሚል ነው ክሱ የተመሰረተው። የጀነሪኩ መድኃኒት ኢንዱስትሪ በአሜሪካ ህዝብ ላይ በብዙ ቢሊዮን ዶላር የሚገመት የማጭበርበር ተግባር መፈጸሙን የሚያሳይ ተጨባጭ ማስረጃ አለን ይላሉ የከኔቲከት ክፍለ ግዛት ዋና አቃቤ ሕግ ዊሊያም ቶንግ። አድማጮች፣ የምሽቱ ዜናችን ዚህ ላይ ያበቃ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15660 ኪሎ ኸርትዝ በ25 ሜትር ባንድ በ11610 እና በ11720 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ግንቦት 4 2011 ዓ ም ምሽት ፕሮግራም ነው። driving force in my life. Yeah. There isn't anything or anyone that I could be, and it just wouldn't feel right. Never didn't have you by my side. Oh. You were there for me to so love and care for me when skies were gray. Whenever I was down, you were always there to comfort me. የዛሬ ስምንት ዓመት ያወጡትንና እጅግ የተወደደላቸውን ዝማሬ ለማማ ኤ ሶንግ ፎር ማማ የሚባለውን ጣዕመ ዜማቸውን ነው እየሰማችሁ ያላችሁት። ሁሉንም እኮ አስተማርሽኝ በውስጤ ይኖራል ምኑም ምኑም የሰጠሽኝ እኔም እኔ የሚያደርገኝ የሕይወቴ መሪ አግናኝ ከአንቺ ሌላ ማንም የለኝ ምንም የለኝ። አጠገቤ የሌለሽ ቀን ምንም ነገር ልክ አይደለም። ሁሌም የምትሰጭኝ ፍቅርሽም እቅፍሽም ሰማይ ደመና ሲሆንብኝ ውስጤም አዘግዝቆ ሲከዳኝ አንቺ አጽናኝ ሆነሽ ሁሌም አጠገብ ያለሽ፣ ማንም እኮ ከቶ አልሆነም። አንቺ ለእኔ እንዲያ እንደሆንሽ፣ ደግሞም ሁሌም አንቺ ያውነሽ፣ አንቺ እዚያውነሽ። ማማ እወድሻለሁ፣ እወድሻለሁ፣ እወድሻለሁ። ታውቂያለሽ እኮ እወድሻለሁ። Kenneth Edmund, the boys men mama a song for mama አሁን ወደ መጀመሪያው ቅንብር እንዝለቅ። ኢትዮጵያ የጎሳ ፖለቲካዋና የቋንቋ ፌዴራሊዝሟ ችግር ናቸው ወይስ መፍትሔ? ተከታታይ ንግግር ጀምረናል። እንግዶች አሉን። ወደ ንግግራቸው እንዝለቅ። ኢትዮጵያ ዛሬ እየተጋፈጠቻቸው ያሉ ችግሮች ሰንኮፍ እየተመራችና እየተዳደረችበት ያለው ጎሳ ተኮር ፖለቲካ ነው የሚሉ ብዙዎች ናቸው። በእርግጥ የለም ይልቅ የችግሮቿ ሁሉ መፍትሔ ሊሆን የሚችለው እንዲህ አይነቱ ቋንቋን መሠረት ያደረገ አደረጃጀት ነው ብለው የሚከራከሩም ጥቂት አይደሉም። ለዛሬ እስኪ ከመጀመሪያው አስተሳሰብ አራማጆችና የቋንቋና የፖለቲካ አስተዳደር እንዲሰረዝ እንዲያውም በሕግ እንዲታገድ ሐሳብ ከሚያቀርቡ ተሟጋቾች መካከል የሁለቱን መከራከሪያዎች ላቅርብላችሁ። ማንነታቸውን ከእናንተ አድማጮች ጋር እንዲያስተዋውቁ ጠይቄያቸዋለሁ። በትሩ ገብረ እግዚአብሔር እባላለሁ። የምኖረው ዳላስ ቴክሳስ ነው። አሁን የምሳተፈው የማህበረሰባዊ ድርጅቶች ተሰባስበው ያቋቋሙት ትብብር የኢትዮጵያ ማህበረሰባዊ ድርጅቶች ስብስብ አለ። ያንን ወክዬ ነው። በተረፈ በሌሎችን እዛ ውስጥ አባል የሆኑ ድርጅቶች ውስጥ ይካፈላለሁ። እሺ፣ አመሰግናለሁኝ አቶ በትሩ። ወደ ዲያቆን ዮሴፍ ደግሞ ልመለስ። እሺ፣ ዲያቆን ዮሴፍ ተፈሪ የምኖረው ዴንቨር ኮሎራዶ ነው። የኢትዮጵያ አሜሪካን የዜጎች ምክር ቤት ወይም ኢትዮጵያን አሜሪካን ሲቪክ ካውንስል የሚባለውን ባለፉት አመታት በተለይ ኮንግረስ ውስጥ የሚደረገውን የኤችአር ዋን ቱዌንቲ ኤት ና ኤችአር ዋን ስክስቲ ኤትን ትኩረት ስናደርግበት የነበርን ማህበር ነን። የዛ ሰብሳቢ ነኝ። አመሰግናለሁ አቶ በትሩንና ዲያቆን ዮሴፍን። እናም አልኩኝ ለመሆኑ ይህ በስፋት የምትንቀሳቀሱበት የፖለቲካ አጀንዳ ምን ይሆን? ጉዳዩ አሉ አቶ በትሮ ሲጀምሩ የፖለቲካ ብቻ አይደለም። የማህበረሰባዊ ድርጅቶች ዋናው መሰረታዊ ትኩረታችን ሰብአዊ መብትን ማስከበር በሚመለከት ነው እና ከዛ አንጻር የእኛ ትልቁ ዓላማ የኢትዮጵያውያን ሁለንተናዊ ሰብአዊ መብት እንዲከበር፣ የሁሉም ኢትዮጵያዊ ባህሉ፣ ቋንቋው፣ እምነቱ እንዲጎለብት፣ እንደ ፍላጎቱ ተንቀሳቅሶ የመስራት ንብረት፣ የማፍራት ህይወቱን የመምራት መብቱ ለማስከበር እና እነዚህ መብቶቹ የዜግነት ግዴታዎችን በውል እንዲገነዘብ እና ለነፃነቱ መከራከር እንዲችል ማብቃት ነው እና ከዛ አንጻር ሲታይ አሁን በሀገራችን ያለው ሁኔታና ባለፉት ዓመታት እየተንከባለለ የመጣው በዘውግ ላይ የተመሰረተ የፖለቲካ አካሄድ ብዙ ችግር በሀገራችን ላይ እየፈጠረ በእውነቱ ከቁጥጥር የሆነ ደረጃ ላይ ደርሷል። እንደምናየው ችግሮቹን ስንገመግም የችግሮቹ ዋነኛው ምንጭ ፖለቲካው በዘውግ መደራጀቱ እና ስልጣንም፣ ሀብትም፣ ህልውናም በቋንቋ ማንነት ላይ መመስረቱ ያስከተለው መዘዝ መሆኑን ስለተገነዘብን ይህንን ነገር ከአሁኑ እንግዲህ በሚሊዮን የሚቆጠር ህዝብ ተፈናቅሏል። ከመኖሪያው ተሰዷል። በብዙ የሚቆጠሩ ሰዎች ተገለዋል። እና የሞቱትም ቁጥር ሚሊዮን እስኪ ሞላ መጠበቅ አለብን ወይ? በአንዳንድ ሀገሮች እንደደረሰው እና ይህን ነገር ችግሩን ህዝቡ ያውቀዋል። ግን የመፍትሄ ሀሳቦች ማመንጨት እና ህዝቡ ነቅቶ ይህንን እንዲከታተለው መቀስቀስ ለፖለቲካ ድርጅቶች ብቻ መጥተው የሌለበት ጉዳይ ስለሆነ እኛም በዚህ ጉዳይ ላይ ህዝቡ እንዲያስብበት ለኢትዮጵያ ህዝብ ጥሪ ማድረግ ያስፈልጋል። በሚል ጠበብ ባለመልኩ ቢያንስ ቢያንስ የፖለቲካ ድርጅቶች ለስልጣን የሚወዳደሩ አካሎች በዘውግ ላይ እንዳይመሰረቱ ቢደረግ በአንዳንድ አገሮች እንደተደረገው ችግሩን ለመቅረፍ ይረዳ ይሆናል በሚል በዚህ ላይ ያተኮረ ዘመቻ ነው የጀመርነው ዲያቆን ዮሴፍ የሚያክሉት ነገር ካለ በዘር ላይ የተመሰረተ የፖለቲካ አደረጃጀት ጠንቁ በኢትዮጵያ ብቻ የፖለቲካ ሁኔታ ላይ ብቻ ሳይሆን በአለም ዙሪያ ሌሎችም ሀገሮች ተሞክሮ ብዙ መቅሰፍት ያተረፈ ጉዳይ በመሆኑ በብዙ ሺህ ሰዎችን ህይወት የቀሰፈ በሌላ በኩል ደግሞ መጠነኛም ጉዳትን ቢያደርስ አካሄዱ ከፋ መሆኑን ባወቁ ሀገሮች ያስቆሙበት የቻሉበት ሜካኒዝም መቶ በመቶ በህግ ማስቆም ብቻ አማራጭ ስለሆነባቸው ይሄ ነገር በህገ መንግስታቸው ተደንግጎ በሀገር ውስጥ በእንዲህ አይነት ሁኔታ የፖለቲካ አደረጃጀት እንዳይሆን ከልክለዋል። በሌሎች ሀገሮች ደግሞ ህግ አውጥተው አግደውታል እና ይሄ ሜካኒዝም ለኢትዮጵያም በተለይ የመደመር ጥሪ በመጣበት ጊዜ ይሄ በዘር የመደራጀት እና አንዱ በአንዱ ላይ ያነጻጸረ የመፈታተን የመፎካከር እና ጥላቻን የሚያስመጣ የፖለቲካ ባህሪና አደረጃጀት ከዲሞክራሲና ከነጻነት ጋር ሊጣጣም ሊደመር የማይችል መሆኑን ስላወቅን አቶ በትሩም እንዳነሱት ከአንድ አመት በፊት ነው ይሄንን ነገር ያነሳ ነው እና በዚህ ጥሪ ደግሞ ዋናው ጉዳይ በውጭ ያለ ነው ሰዎች ሰርተን የምንጨርሰው ሳይሆን የኢትዮጵያ ሕዝብ ራሱ ባለቤት ሆኖበት የሚጠይቀው ጉዳይ አድርገን ወትውተናል እና ትንሽ ተስፋ ያለው ፍንጭ በየአካባቢው እያየን ነው ያለ ነው እና በዛ ደረጃ ነን ያለ ነው። ይህንን ሀገሪቱ ወደ ሰላሳ አመታት ለተጠጋ ጊዜ እያራመደች ያለችውን በሕገ መንግስቷም ተቀርጾ ህግ የሆነና እየተዳደረች ያለችበትን አደረጃጀት ለማስለወጥ መታገል አንዳች የተደራጀና የተቀናጀ አያያዝን ተከታታይነት ያለውንም ሥራ የሚጠይቅ ነው የሚሆነው በተለይ ተገዳዳሪና ተነጻጻሪም ግፊት ባለበት የፖለቲካ ሁኔታ ውስጥ ለመሆኑ፣ እነ አቶ በትሩና እነ ዲያቆን ዮሴፍ ሐሳባቸውን እያራመዱ ያሉት በተናጠል ነው ወይስ በማኅበር በፓርቲም ይሁን በግንባር ደረጃ በተያዘ መንገድ? ዲያቆን ዮሴፍ ይጀምሩ። እንግዲህ ግንባር የሚለውን ነገር ዲፋይን ማድረግ ሊያስቸግር ይችላል። ግን ቀደም ሲል በተለይ ከእኛም ጋር ከኢትዮጵያን አሜሪካን ሲቪክ ካውንስል ጋር የዚህን በአሜሪካን ኮንግሬስ ውስጥ የምናደርገውን የነበረውን እንቅስቃሴ በሰሜን አሜሪካ በሁሉም ስቴቶች ውስጥ ለመሳተፍ እንድንበቃ ከኢትዮጵያን አድቮኬሲ ኔትወርክ ጋር አብረን ስንሰራ ቆይተናል። ይህ አካል አሁንም በዚህ ትግል ውስጥም ዋና ተሳታፊ ነው። አቶ በቱ የሚመሩትም የትብብር ማህበር ቁጥሩ በዛ ያለ የሲቪክ ኦርጋኒዜሽን በውስጡ ያካተተ ነው። ይህም አካል ከዚሁ ትግል ውስጥ ተደምረዋል። በተጨማሪም ዋሽንግተን ዲሲ ያለው የዲሲ ግብረ ኃይል በዚህ ጉዳይ ላይ ተሳታፊ ነው። ሌላም ተንስዬ በኦንላይን ስርጭት ላይ ዓለም አቀፉን የሚያስተባብር ኃይል አለበት። ዋናው ግን ኢትዮጵያ ውስጥ በተለያዩ ቦታዎች እንቅስቃሴ የጀመሩ ኃይሎች አሉ። አብዛኛው ሶሻል ሚዲያ ላይ የተመሰረተ ነው። እነዚህ ግሩፖች በተለይ ትልቁ አቶ ማመኔ የሚባሉ ግለሰብ የተጀመረ ነው። በባህር ዳር ውስጥ ወደ ስልሳ ሺህ ተከታይ ያለው ሶሻል ሚዲያ ነው። በሌሎችም ቦታዎች እንደውም የኢትዮጵያ ቄሮ የሚባሉ ግሩፖችም ባለፈው አስራ አምስት ቀን እንደዚሁ ይህንን ትግል ተባባሪ ሆነው ተነስተዋል። በተለያዩ ክልሎች ይህንን ጉዳይ የህዝብ ባለቤትነት እንዲኖረው ኔትወርክ ተፈጥሮ ግራስሩት የሆነ እንቅስቃሴ እንዲሆን ባለቤትነቱ የኢትዮጵያ ህዝብ እንደመሆኑ መጠን ይሄ ጥሪ ወደ ሬፈረንደም ውስጥ የሚያስገባን ከሆነ ከዛ መነሳት ስላለበት ህዝብ እንዲገባበት የሚያደርገውን ትኩረት ይዘን በዛ መሰረት ነው አሁን እየተነቃነቅን ያለ ነው። አቶ በትሩ የሚያክሉት ነገር ካለ ዋናው ሰፋ ያለው እንቅስቃሴ እስካሁን የሚካሄደው በዚህ በማህበራዊ ሚዲያው ላይ ነው። እና ብዙ ወጣቶች እየተሳተፉበት ነው። እኔ እንደው በጣም ላሰምርበት የምፈልገው ይህንን የሚያስተባብሩት አካላት የፖለቲካ ወገኝተኝነት የሌላቸው የሲቪክ ስብስቦች መሆናቸው መታወቅ አለበት። ከማንም የፖለቲካ ድርጅት ወይንም ፕሮግራም ጋር ቁርኝት የሌላቸው ገለልተኛ የሆኑ እና ኢትዮጵያ እንደ ሀገር መቀጠል አለባት የሚለው ዓላማ ነው በእውነቱ ያሰባሰበት፣ እና የዜጎቿ ደግሞ ሁለንተናዊ መብት መከበር አለበት የሚለው በእነኝህ ሁለት ጉዳዮች ላይ ነው ተስማምተን በአንድ ላይ ይህንን እንቅስቃሴ የምናካሂደው። ጥሪውም ለሁሉም ባለድርሻዎች ነው። ምክንያቱም ይሄ በአንድ ጊዜ ወይንም በአንድ ዘመቻ መፍትሄ ያገኛል ተብሎ የሚታሰብ ነገር አይደለም። ሀገራችን ችግር በጣም የተወሳሰበ ነው። ብዙ አካላትን የሚመለከት ነው። ሁሉም ደግሞ ድርሻ አለው እና መቼ፣ እንዴት ይሄ ይከናወናል በሚለው ላይ ሁሉም ባለድርሻ አካላት አስተዋጽኦ ሊያደርጉበት ይገባል። እኛ ጉዳዩ ትኩረት አግኝቶ በሕዝብ ዘንድ መወያያ እንዲሆን ሁሉም በየሚመለከተው አንጻር እንዲህ ቢሆን ይሻላል ብሎ ሀሳብ እንዲያመነጭ ያንን ደግሞ ሕዝቡ ተገንዝቦ ወደሚበጀው አቅጣጫ እንዲሄድ ግፊት ማድረግ፣ ማበረታታት፣ መቀስቀስ ነው የእኛ ተግባር እንጂ እንዲህ ይሁን ብለን አንድ አጀንዳ ይዘን ለዛ ጉዳይ ብቻ መንቀሳቀስ አይደለም። በዚህም ምክንያት ጥሪያችን ሁሉንም ያካተተ ነው። ብዙ ደግሞ አጋጣሚዎች አሉ። ይሄ ሊሳካ የሚችል በአሁን ዳቆን ዮሴፍ ሬፈረንደም የሚል ነገር ጠቆም አድርጓል። ይሄ እንግዲህ አንዱ መንገድ ነው። ከዛም በተለየ መልኩ አሁን የፖለቲካ ድርጅቶች ኢትዮጵያ ውስጥ ወደ መቶ ዘጠኝ ደረሱ ተብሎ መሰባሰብ አለባችሁ እየተባሉ ስለሆነ እየተገናኙ የሆነ ስብስብ ግንባር ለመፍጠር ሙከራ እያደረጉ ነው። ይሄንን ሲያደርጉ አሁን እኛ ዘመቻ የከፈትንበትን ጉዳይ ታሳቢ አድርገው ራሳቸውን በአዲስ መልክ ሲያደራጁ ያንን ግንዛቤ ውስጥ አስገብ ተመልክተው እንዲያደርጉ ቅስቀሳ ማድረጋችን አንድ መልእክት ያስተላልፍላቸዋል ብለን ተስፋ እናደርጋለን። ከዚያ ደግሞ ባለፈው ወደ ምርጫም ከሄዱ ምርጫው በሚደረግበት ጊዜ ይሄ ሀሳብ በኢትዮጵያ ህዝብ ዘንድ ከሰረጸ ሰው ድምፁን በሚሰጥበት ጊዜ ለማ ለምን ይህን ችግር ለመቅረፍ የሚያስችለው የትኛው አካሄድ ነው በሚለውም ላይ ተጽዕኖ ሊያሳድር ስለሚችል ይሄ በህዝቡ ስር እንዲታወቅ ማድረጉ ነው። ወደ ህገ መንግስት ማሻሻል ደግሞ ከተሄደ እድሉ ተገኝቶ እዛም ላይ ሲነሳ ይሄ በዘውግ የመደራጀቱ የፖለቲካ ድርጅቶች በዘውግ መደራጀት ያስከተለብን ጠንቅ ምን ያህል እንደሆነ ህዝቡ ተገንዝቦት ያ ውይይቱ ውስጥ እንዲካተት ማድረጉ ነው እንግዲህ አሁን በሚሊዮን የሚቆጠር ሰው ከቤቱ ተፈናቅሏል በሚሊዮን የሚቆጠር እስኪሞት መጠበቅ አለብን ከዚህ የባሰ ነገር የለም እና በተለያየ ደረጃ በተገኘው አጋጣሚ ሁሉ ይሄ ነገር ታውቆ ኢትዮጵያን ከዚህ አደጋ መታደግ የሚቻልበትን መንገድ ሁሉም እንዲያስብበት ግፊት ለማድረግ ነው የምንፈልገው። ይህ እንቅስቃሴ እንዲህ እየተሰባሰበ ጥረትና ትግሉን ከጀመረ በዶክተር አብይ አሕመድና ጓዶቻቸው የሚመራው የለውጥ ኃይል ኢትዮጵያን እንደ ሀገር የኢትዮጵያዊነትንም ስሜት እንደ ዜግነት ክብር አጉልቶ ከያዘና የፖለቲካ የበላይነቱንም ተቆናጦ ስልጣን ከተቆጣጠረ አንስቶ ያለውን ያህል ጊዜ ቆይቷል። ለመሆኑ ምን የሚታይ ሥራ አከናውነዋል? የዛሬ ዓመት በዚህ ወቅት ይሆናል እዚህ ዴንቨር ኮሎራዶ መደመር በሚለው ፌስቲቫል አዘጋጅተን እኛም ተደምረናል የሚል ብዙ ሺህ ሕዝብ በወጣበት ቦታ ላይ ይህንን ሀሳብ መንደርደሪያ አድርገን አቅርበን ነበረ እና ያቀረብንበትን ምክንያት ምንድን ነው? ትክክለኛ የሆነ መደመር እንዲመጣ በኢትዮጵያ ውስጥ ተስፋ የምናደረገው ነገር ነጻነትን፣ እኩልነትን፣ የሁሉም ህብረተሰብ መብት የሚጠበቅበትን ከዛም አልፎ ተርፎ ሀያ ሰባት ዓመት ሙሉ በዚህ ሁኔታ ላይ የተደገሰብን ከፍተኛ እንቅፋት በቀላሉ ሊቀርፍ የማይችል ይሄም ደግሞ ዝም ብሎ ከተተወ ሰብአዊ መብትንና ይሄ ለውጥ ያመጣውን ተስፋ የሚያጨልፍ ነገር ሆኖ ስላየ ነው እውነተኛ መደመር የሚመጣው ይሄ በዘር የተመሰረተ የፖለቲካ አደረጃጀት በህግ ሲወገድ ነው ብለን የፖለቲካ ፕሮግራም አምጥተን አቅርበን ነበር ለህዝቡ። በዛን ሰዓት ብዙ መደነጋገር ስለነበረ ጊዜ የሚወስድ ነገር መሆኑን አውቀን ለጊዜው ይህንን ነገር አቆየ ነው። መልካም ራሱ መልስ እየያዘ መጣልን። ምን ማለቴ ነው በዛ ሶስት ሚሊዮን የኢትዮጵያ ሕዝብ በገዛ ሀገሩ ስደተኛ ሆኖ ተፈናቅሎ ባለበት በየቀኑ ሰዎች እየተገደሉ መነቃነቅ የማይችሉበት ሰርቶ ቤት መግባት የማይችሉበት ሁኔታ በሚከሰትበት ጊዜ ነገሩን ተከትሎ በሚጠናበት በሚታይበት ሪፖርት በሚደረግበት ጊዜ ሙሉ በሙሉ ጠንቁ በዚህ በዘር በተደራጀ የፖለቲካ አደረጃጀትና ይሄ ክልልም በሚባለው በአጠቃላይ በኢትዮጵያ ውስጥ ያለው አሁን የሰፈነው የኤትኒክ ፌዴራሊዝም እንደሆነ ዋና ምክንያቱ ራሱ መልስ እንዲሰጥ አድርጎታል፣ ለዚህ ጉዳይ እና በመጨረሻ ላይ ይሄንን ነገር ትክክለኛ ሶሉሽን ሊያመጣ ይችላል። ሀገራችን መነጋገሪያ ይሆን። ከዚህ ውጭ ሌላ መፍትሄ አለ፣ ሌሎችም ሀገሮች ተሞክሮ እነሱ ካስገኙት ሌላም ሊገኝ የሚችል መፍትሄ አለ ተብሎ ቢባል መስማት እንፈልጋለን፣ ያ መፍትሄ ምን እንደሆነ። እኛ አሁን ባለን ተጨባጭ ሁኔታ ግን ተጠያቂው ዋነኛው ጠንቅ በዚህ ጉዳይ ላይ የኢትዮጵያ የፈጠረችው ሌላ ዓለም ህዝብ የማይጠቀምበት ስርዓት በመሆኑ ይሄ በሕግ ይታገድ በሚል ነው እና እግር መንገዳችን ማንሳት የሚገባን ነገር ምንድን ነው? ይህ ማለት ኢትዮጵያ ከሰማንያ በላይ ያሉ የተለያዩ ብሔሮች ያሏት ሀገር እንደመሆኗ ይሄ ሁሉ የተለያየ የብሔር ይዘትና ታሪክ እንርሳው፣ ጨፍልቀን አንድ እናድርገው የማለት ሳይሆን እንደውም በእነዚህ በተለያዩ ብሔሮች ያሉ ቋንቋ፣ ባህል፣ ታሪክ የተለያዩ የኑሮ አያያዝ ሁሉ መበልጸግ እንዳለባቸው የሚቋቋሙም ሲቪክ ማህበሮች ይህንን ከፍ አድርገው ስራዬ ብለው ቢይዙ ለኢትዮጵያ ትልቅ አስተዋጽኦና ውበቷ እንደሆነ እኛም ብንሆን የምናምንበት ነገር ነው። ይህንን ይዞ ግን ወደ ፖለቲካ ስልጣን ፍለጋ መሄድ አሁን ኢትዮጵያ የገባችበትን ጠንቅ የበለጠ ማጠናከር ስለሚሆን ኢትዮጵያ ውስጥ ለውጥ ያስፈልጋል ብለን ካመን አሁን ያሉት ችግሮች ሁሉ የመጣባቸው ጠንቅ በዚህ የተነሳ መሆኑን ካረጋገጥን ለዚህ መፍትሄ የሚሆነው ሌሎች ሀገሮች ኢቨን አፍሪካ ውስጥ ያሉ ጎረቤት ሀገራት እንደ ኬንያ፣ እንደ ሩዋንዳ አይነቶቹ በሕግ ያገዱት ነገር ስለሆነ፣ ይህም ደግሞ በስራ ላይ ከዋለ በኋላ ዘላቂ መፍትሄ ልን እዚህ ሀገሮች ያበረከተ በመሆኑ ይሄንን ጉዳይ ቅድሚያ ተሰጥቶት ጊዜም አይሰጥ ነገር በመሆኑ አትሊስት ለውይይት ይቅርብናል። እኛም ቢቸግረን አሁን ሰላማዊ ሰልፍ ለመውጣትም የተገደድንበት ኢትዮጵያን ኤምባሲ ገብተን ከክቡር አምባሳደሩ ጋር መልካም ውይይት አድርገን ባለፈው ሳምንት በይፋ አቅርበናል ለጠቅላይ ሚኒስትሩ ይህንን ጉዳይ ትኩረት እንዲደረግበት፣ እሳቸውም ቃል ገብተውልናል ለማድረስ። እና ይህንን ነው እየሰራን ያለ ነው። አቶ በትሩ ገብረ እግዚአብሔርም ተጨማሪ አላቸው። በህግ ይታገድ ሲባልስ ምን ማለት ይሆን? በዜጎች መካከል አጠቃላይ መግባባትና የጋራ አቋም ካልተያዘበት እንዲያው ሁከት፣ ግጭቶችና ወንጀልን ማብዛትስ አይሆንም? ተቃራኒ ሀሳብ ካላቸው ጋርስ ተገናኝተው ተወያይተው ይሆን? ይመልሳሉ። ያንን ተገዳዳሪ ሐሳብ ያላቸውን ምሁራንና ተሟጋቾችንም ሐሳቦች እኛም ጋብዘን እናሰማቸዋለን። ይቀጥላል። ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅት ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ እንዲሁም በፌስቡክ አት ቪኦኤ አምሃሪክ ማግኘት ይቻላል። የእናቶች ቀንና የዕለቱ ታሪኮች ከተለምዶ ወጣ ባለመልኩ በመጠሪያ ስሞቻቸው ላይ የእናቶቻቸውን ስሞች የሚያካትቱ ኢትዮጵያውያን እየተበራከቱ ነው። ዛሬ እየተከበረ ያለውን የእናቶች ቀን ምክንያት በማድረግ ሀብታሙ ስዩም የእናቶቻቸውን ስሞች ለየት ባለመልክ በሙሉ ስሞቻቸው ውስጥ ካካተቱ ሦስት ታዋቂ የኪነ ጥበብ ሰዎች ጋር ቆይታ አድርጓል። እነሆ ስሟቸው ድራሲና፣ እናቱ ፊት ጉዳዮች ተመራማሪው አንዱ ዓለም አባተ ያጸደ ልጅ ከአባቱ ስም በመቀጠል ያጸደ ልጅ የሚሰኝ እናቱን የሚጠቅስበትን ሐረግ መጠቀም በጀመረበት ሰሞን ነገሮች አልጋ ባልጋ አልነበሩም። በተለይ በዚህ ላይ መጀመሪያ ክርክር ነበር። አንጽፍ እንድለው ነበር እና ተጠይቄም አለሁ። አልጻፋች ይህምን ወይም ስራዎች ይቀራሉ። በተለይ ያኔ ጠናዎቹ አካባቢ ላይ ቲቪቱ ላይ በጣም ይጠፍ ስለነበረ ስለነበረ አይጻፍም ብለው ነበረ። ቀዳሚ ምላሹ ሄቢውንም ቅሉ አንዱ ዓለም አባተ የአጸድ ልጅ አባቱንና እናቱን በኩል የሚዘክርበትን መጠሪያውን ለመተው ፈቃደኛ አልሆነም። በሱ እምነት መጠሪያው በግልና ሙያዊ ሕይወቱ ትልቅ ሚና ያላቸውን እናቱን የሚዘክርበት መላ ነው። በሁለት ምክንያት ነው። አንደኛው እኔ ያሳደገችኝ እናቴ በመሆኗ ነው። መመርታ ቀደበዛ ደስ ትባላለች። ማቴ በልጅነት ኔ ነው እና እሷነች ያሳደገችኝ። ስታሳደገኝ ደግሞ ምንም የጎደለ ነገር ሳይኖር ነው ያሳደገችኝ። በዚህ ምክንያት የእናት ሁለቷዋ ያልተከፈላት ብዙ ውለት አለ። እናት በሞትላዝ አልፎ በጭፈርሶ ብዙ መውለድ አለ። ከዛ በኋላ ደግሞ የስጋ ህይወት አሁንም ይቀጥላል። አርባዎችን አጋምሻለሁ። በዚህ ሁሉ አመታት አሁንም ለእናቴ ልጅ ነኝ። አሁንም ተሰጋለች። አሁንም በየእለቱ ወይም መልካም መሆኑን ታረጋግጣለች እና ከዛ በኋላ ያለው የስጋ ህይወት ሁሉ የናት ። ሁለተኛው ነገር ደግሞ እኔ የስነ ጽሁፍ ሰው የሆንኩት በአጋጣሚ፣ በዘር ሀረግ የሚመጣ ነገር አለ። በጣም በቅርቦች እንኳን ሳነሳ ይሄ የመጽሐፍ ነገር ደግሞ የመጣው ከቅድመ አያቶቼ በዘር ግንድ በእናቴ ያልፎ ነው ወደ የመጣው። ስለዚህ መምጣቱ ብቻ ሳይሆን ለዛሬ ስነ ጽሁፍ ማንነቴ መልካም መንገድ የሆነች ደግሞ እናቴ ናት። ስለዚህ እሷን አለመጥራት ተገቢ ሊሆን አይችልም። እሷን አለማሳወቅ ተገቢ ሊሆን አይችልም።

ሰው ስሙ አይደለ ቆሞ የሚሄደው ሲያልፍ፣ በእኔ ላይ የእሷ ነገር ቆሞ እንዲሄድ ነው ሀሳቡ። እሱ ባለው ይታየው። የሺ ከመጠሪያው በተጨማሪ በቅርቡ ለአድማጮች ባቀረበው ትርታይ አልበሙ ላይ እናቱንም አባቱንም በኩል የሚዘክር ፎቶ ይናገራል የሚል ሙዚቃን አካቷል። የሙዚቃው ገሚስ ክፍል ስለ ልጆቻቸው ምኞት ብለው ወዛቸውን ስለሚያጡ ጉስቁልናን ስለሚወዳጁ እናቶች ይጠቃቀሳል። ከፎቶች ላይ ባየሁ መልክሽ ውበት ቁንጅናሽ፣ ሳትነግሪ ነገረኝ ምስልሽ ለእኔ መኖርሽ፣ ወዝሽን ጨልፈሽ ለእኔ መስጠትሽ በጣም በሂደና ትንት ብዙ ይጫፋልና ና የሆነ እንትን ላይ

ነፍስን ያጣሽም እማ ስትወልጅ ነው። ላረግሽልኝ ነገር የኔ አቅም አንድ ነው። አባታዊ መጠሪያ በተንሰራፋበት ዓለም የእናት ስምን ማካተት ከማኅበረሰቡ የተቀላቀለ ምላሽ ሊያስከትል ይችላል። እሱ ባለው ከዚህ ጋር በተገናኝ መልካም ምላሾቹ ይበዙበታል። ከራሱ ስም በመቀጠል በቀጥታ የእናቱን ስም ላካተተው የውዝዋዜ ባለሙያ አብዮት ካሳነሽ ግን የማኅበረሰቡ ምላሽ ምንም ቢሆን ምን ለእናቱ ያለውን ፍቅር ለመግለጽ ከመረጠው መንገድ ሊያግደው አይቻለውም። አንዳንዶቹ የሚናገረው የለም፣ እንዴት በአባት አትጠራም? እንዴት ይሄ ይሄ ህግ አይደለም። ይሄ የኔ መብት ነው። በእናቴ ስም በመጠራት ይብን እንኳን ኃጢያት ተብሎ እንኳን ጋን የሚያስገባ ከሆነ ብገባል። የአብዮት ካሳነሽ እናት በሕይወት የሉም። በመቶዎች የሚቆጠሩ የሙዚቃ ቪዲዮዎች ላይ ለተሳተፈው አብዮት ግን የእናትነት ስሜትና መልካም ምግባሮች ከሞት አድማስ ወዲያና ወዲህ ተሆኖም ሁሌ ሊዘከር የሚገባ ግዴታ ነው። በጣም እንወዳት የምትመክረኝ ኤቭሪዴ ለእኔ የሆነችኝ እናቴ ሲያንሳት፣ ሌላም ከሌላ በቀስ ካሀቴ ሁሉ አብዮት ካታንሽ ካታንሽ ብትባል ሁሉ ደስ የሚለኝ መብራንን ነው የምሬ፣ በጣም እንወዳት እናቴ። ሰዎች እንደዚህ ይላሉ፣ እኔ ምንም አይመስለኝ። ደስታዬ አብዮት ካሳንሽ ተብሎ ሲጠራ ያለኝ ፊሊንግ ደስታዬ፣ ምን ብዬ ነበር? በጣም ደስ የሚቃወም አለ የሚቃወመው ልቦና ይስጠው። ይህን የሚደግፈው ደግሞ ከባር ነው። እናት መግለጽ እናት ማለት ከስሙ ራሱ እንኳን እናት ባለች፣ በቃ ሁሉ ሁሉ ነገር ነች። ሁሉ በህይወትህ በተዳርግ በምትሰራው ስራ፣ በምትደሰተው፣ በምትቀባው ያ ሁሉ ነች። ጠቅላይ በጠቅላይ ነች። ዋና አንድ ዓለም አባተ ያጸደ ልጅ በዓመታት ውስጥ የእናታቸውን ስም ለመጠሪያነት የሚጠቀሙ ሰዎችን የተመለከቱ ጥናቶችን ሲያከናውን ነበረ። በእሱ አቆጣጠር ከሁለት መቶ ሰባ በላይ ሰዎች የእናታቸውን ስም በመጠሪያነት ማካተታቸውን አጢኗል። ከእሱ በፊትና በኋላ የመጡ ታዋቂ ሰዎችን ላብነት ይጠቅሳል። ለምሳሌ ፈቃደ አዘዘ ሰላም መሃል ያስገባል። ዶክተር ፈቃዳ አዘዘ ለምሳሌ እኔና ዶክተር ፈቃድ አዘዘ አውርተን እናውቃለን። ገና እኔ ባህር ዳር እያለሁ፣ ምሳሌ ሰለሞን ሙሉ ታፈሰ የሚባል ሙሉ የእናቱ ስም ነው አሉ። ይህም በኋላ በኋላ ነው የማውቀው። ግን እሱ ሙሉን መሀል ያስገባል አለልኝ። መኳንም ጥጌ ይላል። አሁን ጥጌ ወንድ የሴት መጠሪያ ነው። ግን አለልኝም በፊት እናቱን በቅንፍ አድርጎ ጥጌ ይላል። እኔ ስመጣ ግን፣ ወደ ሚዲያው ስመጣ፣ ልጅ የሚለውን ጨምረን የመጣው በትክክል ግልጽ ብሎ እናትነት እንዲከበር አንዱ ዓለም አባተ የአጽዶ ልጅ የሚለውን ነገር ጊዜ ምነው ከዛ በኋላ እንግዲህ የአልማዝ ልጅ አለ፣ አሁን ያረጋሽ ልጅ አለ። አዋብ ማለት ዋሲም በላይ ያረጋሽ ልጅ ነው። አሁን እሱ አዋብ እልነበር ብሎኛል። አዋብ ማለት አረጋሽ ዋሲም በላይ እንደማለት ብዙ ናቸው። ያስገር ልጅ እኔ የማውቀው እንደ አራት አሉ። ያስገር ልጅ ይገረም ለምሳሌ አለ። ትግስት ማሞ የብርሃኔ ልጅ አለች፣ የአልማዝ ልጅ አለ። ለእናቴ ክብር ሰጠው ማለት አባቴን ጸላሁ ማለት አይደለም ሲል የሚያስገነዝበው አንዱ አለም በእናት ብቻ አድገው ዓለምን የለወጡ ታዋቂ ሰዎችን ነባር የጥንትና የሀገር ውስጥ እናትን አካታች የስያሜ ባህሎችን ለማሳያነት ይጠቃቅሳል። በአንጻሩ ከአንድ ልጅ መጠሪያ ጋር የእናት ስም የሚካተትበት አሰራር አለመበጀቱ አመክንየው እንደሚያንስ ይሟገታል። የሁለት ልጆች አባት የሆነው ደራሲና የባሕልና ትውፊት ተመራማሪ አንዱ ዓለም አባተ ያጸደ ልጅ ልጆቹ ፈለጉን እንዲከተሉ ይፈልግ እንደው ጠይቄው ነበር።

ባለፈው ሳምንት ቅዳሜ ላስ ቬጋስ ውስጥ በተካሄደው የቁንጅና ውድድር ላይ ወይዘሪቶች ሳይሆኑ ወይዘሮዎች ተሳትፈውበታል። የሁለት ልጆች እናት የሆነችው ወይዘሮ ፈቲያ መሐመድ ኢትዮጵያን ወክላ በመድረኩ ላይ ተሳትፋለች። በማኅበረሰብ አገልግሎት ዘርፍም ዕውቅና አግኝታለች። ወደ ኢትዮጵያ ከመመለሷ አስቀድማም ዋሽንግተን ዲሲ በሚገኘው ስቱዲዮያችን ጎራ ብላ ነበር። ስለ ውድድሩ ያላትን ሁሉ አካፍላናለች። ከጽዮን ግርማ ጋር ነበር የተጨዋወቱት። ፈቲያ ማህመድ እባላለሁኝ። ተወልጄ ያደግኩት በድሬዳዋ ከተማ ነው። አዲስ አበባ ከመጣ በኋላ በፋሽንና በሞዴሊንግ ኢንዱስትሪ ውስጥ ተሰማራሁኝ። እንግዲህ ላለፉት አስር ዓመታት በዚህ ማያ ውስጥ ነበርኩኝ። አሁን ደግሞ አገሬ ነክዬ የዚህ የቢዩቲ ፔጀንቶችን ተቀላቀይ። ብዙ ጊዜ የተለያዩ ሀገራት በመሄድ ለቁንጅና ውድድር የኢትዮጵያን ባህል አልባሳት ሳስተዋወቅ ቆይቻለሁኝ። አሁን ደግሞ በአይነቱ ለመጀመሪያ ጊዜ እኛ ኢትዮጵያውያን የተካፍለን አናቅም የእናቶች በሞዴሊንግ ኢንዱስትሪ ውስጥ በሩ እናቶች አሁንም ያሉ ራሳቸውን ጠብቀው ባዳቸውን ጠብቀው ስቲል ማህበራዊ ኑሯቸው ላይም አክቲቭ የሆኑ ሴቶችን የሚያሳትፍና ስራቸው ላይም ያሉ ሴቶችን የሚያሳትፍ ውድድር ነው። እዛ ውድድር ላይ ከዚህ በፊት በማሌዥያ ላይ ተካፍዬ ነበር። እዛ ኮንቲኔንታል አሸናፊ ሆኜ የመጣሁት ። ቡልጋሪያም ላይ ሁለተኛ ወጥቼ ነው የመጣሁት። አሁን ደግሞ መስስ ወለድ ላይ እዚህ አሜሪካ ቬጋስ ላይ ኔቫዳ ላይ ነበር የተካሄደው ለመጀመሪያ ጊዜ የእናቶች የቁንጅ ና ውድድር የጀመረው ሚስስ ወርልድ ነው። ሚስስ አሜሪካ ያዘጋጁ የነበሩት አዘጋጆች ናቸው ይህንን ማዘጋጀት የጀመሩት። ከሰማኒያ በላይ የሚሆኑ ሀገራት ጋር አብረው ይሰራሉ። የተለያየ ሀገር ነው ውድድሩ የሚካሄደው። ዘንድሮ አሜሪካን ሀገር ነው የተካሄደው። እዛ ውድድር ላይ ከተለያየ ሀገር የመጡ ሰላሳ አምስት ተወዳዳሪዎች ነበሩ ኢትዮጵያን ጨምሮ። እዛ ላይ በመካፈሌ እጅግ በጣም ደስተኛ ነኝ። ሀገሬን ወክዬ ስለ ሀገሬ የመናገር በመቻሌ ሀገሬን ባለኝ አቅም ማሳወቅ በመቻሌ ላለው ሚዲያ ላለው ማህበረሰብ ላለው ኦዲንስ ፕሮሞት ማድረግ መቻሌ ጥሩ ነገር ነው። ጥሩ መድረክም ስለሆነ ያ ደስ ብሎኛል። ወይዘሮ ፈትያ ከዚህ ቀደም ማሌዥያ ኳላሎምፑር በተካሄደ የወይዘሮ ቱሪዝም ንግስት ውድድር ላይም ተካፍላ የወይዘሮ አፍሪካ ንግስት ማዕረግን ተጎናጽፋለች። በዩናይትድ ስቴትሷ ላስ ቬጋስ ከተማ በተካሄደ ውድድር ደግሞ የማኅበረሰብ አገልግሎት ማዕረግ አግኝታለች። ሌላው ስፔሻል አዋርድ አግኝቻለሁ። በሚዝስ ወርልድ ታሪክ ውስጥ ፐብሊክ ሰርቪስ አዋርድ ለመጀመሪያ ጊዜ ነው የተካሄደው። ያንን አዋርድ ኢትዮጵያ አሸንፋለች። ያ ደግሞ ደስ ይላል። የሚያደርገው ጋዜጠኛ በጣም ሲያወራ ነበር ስለ እኔ። ደግሞ ኢትዮጵያ ውስጥ አሸንፈን ከተመለስም በኋላ የጉድቢል አምባሳደርነታችን ኤክስፖዘራችንን አንሰራበት ማናወጣውም ና ከዚህ በፊት በማሌዥያ ና በቡልጋሪያ ባገኘዋቸው ሽልማቶች ከተመለስኩ በኋላ ሁለት ሺ አስራ ስምንት ማለት ነው። ላለፉት ስድስት ወራት የሰራናቸውን እንቅስቃሴ አስመልክቶ እንዲ ሃምሳ ፐርሰንት ደግሞ ኢንተርናልትን ይታይ ነበረ። ወደ ሰባት የሚጠጉ ዳኞች ይኖራሉ። ሀምሳ ፐርሰንቱን የሚይዘው እነዛ ዳኞች የሚጠየቁሽ ፐርሰናል ጥያቄዎች ናቸው። አንድ በአንድ ነው የምንገባው። አንዱን ስጨርሽ ወደ አንደኛው፣ አንዱን ስጨርሽ ወደ አንደኛው። ዳኝነቱም ላይብ ነው የሚተላለፈው። ባለፈው ዓመት ቡልጋሪያ ውስጥ በተካሄደው ወይዘሮ ፕላኔት ውድድር ላይም ሁለተኛ ሆና እውቅናን አግኝታለች። በዘንድሮው የማህበረሰብ አገልግሎት እውቅናዋ ምን በጎ ነገር አከናውናበት ይሆን? ወይዘሮ ፈቲያ መሐመድ፦ ወጣት ሴቶች ሙያውን አውቀውት ተገንዝበውት ወደ ሙያ እንዲገቡ ጥረት እያደረግን ነው። እነሱም በማህበን አቋቁመን ሴቶቹን የሞዴሊንግ ኢንዱስትሪ አሶሽን አቋቁመን ሞዴሊንግ ኢንዱስትሪ ከተሰራበት ትልቅ መድረክ መሆኑን ለማሳየት ጥረት እያደረግን ነው። ሌላው ደግሞ ምንድን ነው አሁን በቅርቡ እንደውም ከዚህ ከኢጋድና ከባህልና ቱሪዝም ጋር ወደ ሰላሳ የሚጠገው የሱዳን ሴቶች መጥተው ነበረ የፒስ ፕራክቲስ ሰዎችን ለማለት እዛ ላይ ተሳታፊ ነበርኩኝና የስንቄ ማህበረሰብ እንዴት እናቶቻችን እንዴት ጎሳና ጎሳ በሚጋጭበት ሰዓት እንዴት ሰላምን እርቅን እንደሚያወርዱ የሚያሳይ አንድ ወጣ ብሎ ያለ ባህል ስለሆነ እሱም ባህል የባህልና ቱሪዝም መርጦ እዛ አካባቢ ለሱዳን እናቶቻችን የማሳየቱ ስራ ላይ ተሳትፌ ነበረ። ውጤታማ ነበር። እነሱም የመጡት ምንድን ነው እኛ አካባቢ ብዙ ጊዜ ዳርፉር አካባቢ ብዙ ጊዜ ጸብ አለ እና አይበርድም ጸባችን፣ እናንተ ጋ ግን ትጣላላችሁ ግን ወደው ውስጥ ታደረቃላችሁ እስቲ ያላችሁን ይሄ ፒስ ፕራክቲስ የምታረጉበትን ወይ ከእናንተ በትን መንገድ ማየት ኤክስፒሪንስ ሼር ለማድረግ እንፈልጋለን፣ ወይ ልምድ ልውጥ ማድረግ እንፈልጋለን ብለው መጡ እሺ። ያለን ይዘናቸው ሄደን በጣም ደስ ብሏቸው በቦታው ተገኝተን በጣም እንጆ ሌሎችም ልማታዊ ነገሮችንም ለነሱ በማሳየት እናቶቻችን ለምሳሌ አበባ ፋርም ላይ ብንሄድ በአብዛኛው ሰማኒያ በፐርሰንት እናቶች ናቸው እዛ ላይ የሚሰሩት ና እሱን እሱን ጎብኝ ተው የተመለሱት ና እንዲህ እንዲያ አይነት ስራዎች ላይ ሌሎች ደግሞ እንዲሁም አማራም ክልል ኦሮሚያም ክልል እንዲሁም በድሬዳዋም በመገኘት ወጣቶች በተገኙበት እነሱን የማነቃቃት እንዴት መለወጥ እንደሚቻል ተስፋ ካልተቆረጥ አንድ ሰው ተስፋ ካለው ጥሩ ራዕይ ካለው መልካም በጎ ኢነርጂ ካለው የሚፈልግበት ቦታ መድረስ እንደሚቻለ ሁሉም መለውጥ የማይቻ ነገር እንደሌለ እሱን እሱና የኔ የህይወት ተመክሮ የኑሮ ተመክሮ እንዴት እዚህ እንደደረስኩኝ ከየት ተነስ እዚህ እንደመጣሁን ያለኝን ኤክስፒሪንስ ሼር አድርጋቸዋለሁ በማገኛቸው ሰዓት። ወይዘሮ ፈቲያ ቁንጅና ወጣትነት ብቻ አይደለም ቁንጅና እናትነትም ጭምር ነው ትላለች። በዚህ በእናቶች ቀን እኛ የሚመስለን እኛ ወጣት እናቶች የሚመስለን ወጣቶች ብቻ ሁላችንም የሚመስለን ቁንጅና በጣም በወጣትነት እድሜ አስራዎች ውስጥ ከጋብቻ በፊት ከወሊድ በፊት ይመስላል። እና ያ አለመሆኑን ማሳያ ነው፣ ሴቶቻችንን ማነቃቂያም ነው እና ይሄ ሌላው ከቱሪዝም ከባህል ከተፈጥሮን ያለንን ተፈጥሮ ያለንን ሀብት ከማሳወቅ ባሻገር ሴቶቻችንን የሚያነቃቃ እናቶቻችንን የሚያበረታታ አሪያ የሚያደርግና መውለድንም ማግባትንም አፕሪሽት የሚያደረግ ስለ ሆነ ገና አልተጀመረም። እንግዲህ ከዚህ በኋላ ነው እንግዲህ በእኔ የተጀመረው። ከዚህ በኋላ ያሉት ሴትነች እናቶቻችን እንግዲህ እንትን ይላሉ። አድማጮች ዌብሳይታችንና ፌስቡክ ገጻችንን ብትጎበኙ የወይዘሮ ፈቲያን አስተያየት በምስል ታገኙታላችሁ። አመሰግናለሁ ወይዘሮ ፈቲያ መሐመድንም ባልደረባይን ጽዮን ግርማን እጅግ የተወደዳችሁ የእንጀራ እናቶች፣ ባትወልዱም እናቶች ፍቅራችሁ የሞቀ አሳዳጊዎችና ተንከባክባችሁ ለቁም ነገር አድራሾች፣ እንኳን አደረሳችሁ። ተከታዩ የእንጀራ እናትና የእንጀራ ልጅ ታሪክ ነው ከተባለ የእንጀራ እናቶችም እኮ ሊታወሱ ይገባል ትለናለች የባህር ዳሯ ሪፖርተራችን አስቴር ምስጋናው። ወደ እርሷ ልምራችሁ ፍራኦል ጎንፋ እባላለሁኝ። እንጀራ እናት መጥፎ እንደሆኑ ነው ባላቸውን ልጅ በጣም እንደሚበድሏቸው ነው የምንሰማው። ግን ሁሉም እንደዛ ማለት ደግሞ አይደለም። በእኛ ማህበረሰብ እንጀራ እናት፣ እንጀራ አባት ሲባል ያው ከእናት ከወላጅ ያነሰ የምትንከባከብ ተደርጎ ነው የሚወሰደው እና በብዙም ስናይ ደግሞ እንደው ዘፈናችን ምኳል ቆጠኛ ደች እንጀራ እናቴ ነጻነትን የምትሰጥ እናት ነች። እንጀራ እናት ደግሞ ሲሆን ቁጥጥሩ የሚበዛ የሚደረጉ ነገሮች አሁን እንደ ልጅ ሊደረግልሽ የሚገባው ሲሆን እናት እንደምታደርገው ተንሰፍስፋ ወይም ደግሞ ቋጥራም ደብቃም እንደምታደርግ ልሽ ሁሉ የእንጀራ እናት ያንን አታደርግም። በተለይ ደግሞ ልጆች ሲኖራት ወይም ልጅ ሲኖራት ለልጇ የማድላት ነገር ይኖራል። እንደዚህ አይነት ነገር እና እንጀራ እናት የተሰጣት ስም መጥፎ ነው። በቃ እንደ በዳይ ፍቅር እንደማትሰጥ ተደርጎ ነው። እውነትም ደግሞ አንዳንድ ጊዜ ታያለሽ። ግን በጣም ደግሞ ደግና ሩህሩሆችም ደግሞ አሉ። እንዳውም እንዳደራ ልጅ አድርገው ነው የሚወስዱት። እና በሰማይ እያስጠይቀኛል በጣም የሚያከብዱ በአብዛኛው ግን የምናየው ዝም ብዬ እንጀራናት እንጀራ ናት ብለሽ ስት የሚመጣልኝ ክፉ ሴት ነች። ወይዘሮ ፀሐይ አብዲ ይባላሉ። የባህር ዳር ከተማ ዜሮ ሶስት ቀበሌ ነዋሪ ናቸው። ወይዘሮ ፀሐይ ከ28 ዓመት በፊት ነበር ከአቶ አህመድ መሐመድ ጋር ትዳር የመሰረቱት። አቶ መሐመድ ታዲያ ልጅ የለኝም ብለው ነበር ወይዘሮ ፀሐይን ያገቧቸው። ወይዘሮ ፀሐይ እቤት ሲገቡ ግን አምስት ልጆችን ነው ያገኙት። ከአምስቱ ደግሞ መነሳትም መቀመጥም የማይችል የአልጋ ቁራኛ የሆነ አንድ ልጅ አለ። ቤተሰቦቻቸው ትዳሩን ቢቃወሙም ወይዘሮ ፀሐይ ግን ተስማምተው ለመኖር ወሰኑ። የአራት አመቱን ህጻንና የአልጋ ቁራኛ የሆነውን የእንጀራ ልጃቸውን መሐመድን ለሀያ ስምንት አመታት አስታመሙ። እንደዚህ ሆነ ተኝቶ ያገኘሁት፣ እንደዚ አድርጌ አሳደኳቸው። በቃ ገላውን መጥቢ፣ እንጀራ መብልች፣ ራሱን ለጭች፣ በቃ ብርጭቋ አድርጌ ህች ላይ ቁጭ አርጌ፣ ሲያቅቶ ታቅፌ አዳሪ ነው የማወጣው ሲጫጎት ይቆያል። ለቤት ያምጠች ደግሞ ገበዋል። የንግድ ስራ እየሰሩ ያስተዳድሯቸው የነበሩ ባለቤታቸውም ከ11 አመት በፊት በሞት ተለየዋቸው። ከዚህ በኋላ ኑሮ ፈተና ቢሆንም የአደራ ልጅ ነው በማለት መንከባከባቸውን ይበልጥ አጠናክረው ቀጠሉበት። አሁን እሱ አይንሽ ጠፍቷልኝ አይሆንልሽም፣ እንግዲህ መሄድ አለብኝ ሲለኝ አለቅስበታለሁ። አትሄድም፣ አይቻልም አባትህ አደራ መብላት ግም ነው በጉርብትና ለሰላሳ ሁለት አመት አብሬ ኖር ያለው ያለችዋ ራጅያ መሐመድ፣ መወለድ ቋንቋ ነው ትላለች። ስላልወለደችው እንጀራ እናት ልትባል ትችላለች። እንግዲህ በቃ ከልጅነቴ እስካሁን ማውቅ እሷን የምታሳድገው እስካሁን ባለው አብረን ነው የምንኖረው። ስንኖርም እንደዚህ ሆኖ በቃ አብሮ ሆኖ ማንም የማያግዛት ነገር የለም። እሷ ናት የምታነሳ የምጥለው። ግን አላህ ዋጋዋን ይክፈላት። እዛው ላይ ነው። ይሄ ይሄ ሳይመጣ እዛው ላይ ነው ካካ የምታስብለው፣ ሽንቱን የምትቀበሉ እዛው ላይ ነው። ታለም ሰው የምታጥበው አሁን ከደረሰ ራሱ ብብቱን የምታጸዳለት እሷ ናት። ይሄ ያላ ነው ዋጋዋን የሚከፍለው እንጂ እሷ አይደለችም። አሁን ግን ተጠቃች። የሚገርምሽ ነገር ጥርሱን ታየዋለሽ የወለቀ እሷ እና እሱ ተያይዘው ስታነሳ ስጥል ነው አብረው ይወደቃሉ። አቅም እያቃታት ሄደ። እሱም እየተጎዳ ነው፣ እሷም እየተጎዳች ነው። እሷ አላቅ በወር ሰጧት ነው እንጂ እሱን ማንም አሁን አንቺ በቀሪ ማንሳት አትችል ሰውነቱ። ስለዚህ እና የሁለቱም ማንም ምንም በወላጅ የሚተካ ነገር አይደለም። የአላህ ስጦታ አላት። ስለ እንጀራ እናቱ መልካምነት ሰዎች ሲናገሩ፣ መሐመድ ምንም እንኳን ቃላት አቀላጥፎ መናገር ባይችልም፣ በተሳሰረ አንደበቱ ሲቃይ ያነቀው እንዲህ ይላል ብለቃት። አልፈልግም። ወዳታለሁ። እናቴ ናት። መወለድ አይደለም መሐመድ አሁን የሰላሳ ሁለት አመት ወጣት ነው። ዘመኑን በሙሉ ያለ ሰው እርዳታ አይንቀሳቀስም ሳይሰለች የሚያነሱ የሚያስቀምጡት እንጀራ እናቱ ዛሬ ጉልበታቸው እየዛለ አይናቸው እየደከመ ነው። ይህንን ያዩ የባህር ዳር ከተማ ወጣቶች ለመቄዶንያ አረጋውያን ና አእምሮ ሕመማን መርጃ ማዕከል መሐመድን እንዲቀበለው አመቻችለት ከሰሞኑ ታዲያ ያ ለ ሀያ ስምንት ዓመታት ያህል በደስታ ሳይሆን በመከራ በምቾት ሳይሆን በጉስቁልና የተሳሰረው የእንጀራ እናትና የእንጀራ ልጅ ፍቅር በአጸደ ነፍስ ሳይሆን በስጋ ሊለያዩ ግድ ሆነ። አይን አቃተ ደከማይን ሁሉም አቃት። ታለም ትጠይኛለሽ፣ እኔ ህሰው ከዳል ሆኝ። አይ ደክመሻል፣ አቅቶሻል አለ። አላቃተኝም ደግሞ እኔ ሊወጣብኝ አልፈልግም እኔ ይሄኔ። ሁለቱም ድምፅ አውጥተው አነቡ። መልካም የሆናችሁ የእንጀራ እናቶች፣ እንኳን ለእናቶች ቀን አደረሳችሁ። አበቃው ባትወልዱም ፍጹም እናት ሆናችሁ ላሳደጋችሁን አሁንም እናት ሆናችሁ እያሳደጋችሁ ላላችሁ ሁሉ ክብርና ሞገስ ይድረሳችሁ። ተከታዩ ዘገባ ደግሞ ወደ ሎስ አንጀለስ ካሊፎርኒያ ይወስደናል። እዚያ ዳንኤል አርገዋለ። መንበር አክሊሉ ይባላሉ። ነዋሪነታቸው በሪችመንድ ካሊፎርኒያ ሲሆን በበጎ አድራጎት ግልጋሎታቸው እንደ ኤሮፓያን ዘመን አቆጣጠርም በ2014 ዓ ም ከካሊፎርኒያው ሆሊኒየምስ ዩኒቨርሲቲ የክብር ዶክትሬት ዲግሪ ተበርክቶላቸዋል። ገና ከሀገር ከመውጣታቸው አስቀድሞም በኢትዮጵያ ቴሌቪዥን ይተላለፉ በነበሩ ድራማዎችና በኢትዮጵያ ብሔራዊ ትያትር ቤት በዋና ተዋናይነት ሰርተዋል። ዶክተር መንበር አክሊሉ በእናቶች ቀንና በሌሎች የህይወት ተሞክሮቻቸው ዙሪያ ቆይታ አድርገናል። እናትነት ለእርሶ ምን ማለት ነው ብለን ላቀረብንላቸው ጥያቄ ምላሽ በመስጠት ይጀምራሉ። እናትነት እንግዲህ ከእናቴ ነው የምጀምረው። እናቴ ደግሞ ከእናቷ ትጀምራለች ና ሲወርድ ሲዋረድ የሚመጣ ታላቅ የማይለወጥ የማይመነዘር ፍቅር ነው የእናት ፍቅር። ከዛም ደግሞ የእሷን ፍቅር ይዤ ኖሬ ደግሞ ስወልድ እናት ምን እንደሆነ፣ እናትነት ምን እንደሆነ እናት ለልጇ የምትሰጠውን ፍቅር እና ልጅ ደግሞ ለእናት የሚሰጠውን ፍቅር የበለጠ እንዳውቀው አጣጥሜ እንድውጠው እድል አግኝቻለሁ። ስለዚህ እናት መሆን የመሰለ ነገር ከዚህ ቀደም በጣልያን ሀገር በስደት ዓለም ውስጥ እያሉ በርካታ ውጣ ውረዶችን ያሳለፉ እናት ኖት፣ ታሪክዎን ባጭሩ ያካፍሉን። እስኪ እድል አግኝቼ እንደሌሎች እናቶ ሴቶች ልጄን በወለድኩበት ሰዓት ብዙ ቅምጥል የሆነ ህይወት እንኳን አላሳለፍኩም። በሴቶች መጠለያ ውስጥ ነው ልጅን የወለድኩት። መንገድ አዳሪ ሆኜ ማለት ነው፣ መንገድ ተዳዳሪ ሆኜ ማለት ነው። እና ያውም ግን ያው የእናትን ፍቅር አግኝቼ ስላደግኩኝ ለተወሰነ ጊዜ ምንም እንኳን እናቴን በአስራ አንድ ዓመቴ ባጣትም እና ብዙ የእሷን ፍቅር በጀርባ ተይዤ ለብዙ ዓመት አብረት ባልኖርም በዛች በአስራ አንድ ዓመት ያገኘው የእሷ ፍቅር በህይወቴ ውስጥ ስለነበረ እኔም ደግሞ ምንም እንኳን መጠለያ ውስጥ የድሆች መኖሪያ ውስጥ ከመንገድ ላይ ተነስቼ ሄጄ ልጄን በወልድም ያለኝን ፍቅር ሊለውጠው አይችልም። የእናት ፍቅር ምድጃም ስር ልጅ ወለድክ፣ በአልጋም ላይ ወለድክ፣ ህንጻም ውስጥ ወለድክ፣ መንገድ ላይ ወለድክ፣ ለልጅህ ያለ ፍቅር አንድ አይነት ነውና፣ ከሌሎች እናቶች ጋር አብሬ ተደምሬ ልጄን ወልጄ በክንዴ ሳቅፍ የእኔ ታላቅነት ሳይሆን የእናት ፍቅር ታላቅነቱ በውስጥ ብዙ ነገሮችን ትቷል። ምን አይነት እናት ሙት? አሁን ብዙ ጊዜ ስለ እናትነቴ ምን አይነት ነኝ ብዬ ሳስብ ወደ ኋላ ተመልሼ እንደገና አንዳንድ የሰራኋቸውን ነገሮች ባርምና ሌላ እናት እንደገና ብሆን ደስ ይለኛል። ምክንያቱም የምታውቀውን ነገር ያየኸውን ነገር ነው የምትደግመውና ልጄን በጣሊያን ሀገር በወለድኩበት ሰዓት፣ ከዛ ወጥቼ በአምባሳድግበት ሰዓት ልክ እኔ እንዳደግኩበት ሁኔታ ነበር ላሳድግ ሞክር የነበረው። ትቆጣለህ፣ ትቀጣለህ፣ ተንበርከክ ትላለህ። አሁን እያደግኩኝ ስመጣ ብዙ ነገሮችን እየተማርኩኝ ስመጣ ማድረግ እንደሌለብኝ ማወቅ ስጀምር በእውነት ለመናገር ትንሽ እንት ይለኛል ምን ነው ባወቅኩ ኖሮ የምለው ነገር አለኝ። እና እናትነት ለእኔ ልጄን ሳሳድግ እናትም አባትም ሆኜ ነው፣ ሁለት ሚና እየተጫወትኩ ነበር ማሳድገው እና በዚህ ላይ ደግሞ እሱም በማሳድግበት ሰዓት ሲ ነው የሰቤት ሰራተኛ ሆኜ ጣልያኖች ቤት ተቀጥሬ ነበር እሱን ልጅ የማሳድገው እና በጣም በጣም ከባድ ነበረ። ሆኖም ግን ጀንበር ስትጠልቅ እኔ እናስቡ ደግሞ ወደ መኝታ ቤታችን ስንሄድ ያ ያለኝ የእናት ፍቅር ለሱ ሰጠ የነበረው እንደነገርኩህ በእናትም በባት ምክንያት ምስል ሆኜ ብዙ ነገር ነው አድርግ የነበረው። ምልህ ሆምወርኩን ሲሰራ አብሬው ቆሜ፣ ምግቡን ሰርቼ አብልቼ እና ማንኛውም ሲንግል እናት ማለት ነው አድርጌ ብዙ ጣውረዶችን አሳልፌ ከእሱ ጋራ ኖርኩኝ እና ህጻናቶችን ልጆችን ማሳደግ ቀላል ነገር አደለም በተለይ ለብቻ ሆነ የማታውቀው ሀገር ውስጥ ነው። ባህሉ በተለወጠበት ቦታ መቆጣት አትችልም፣ ምን አትችልም። ለማንኛውም ግን እንግዲህ እናትነት ታላቅ ነገር ነው በምንም ገንዘብ የማይለወጥ ይሄንን ያሳለፉትን ለልጆት አጋርተውት ያውቃሉ? አዎ በሚገባ አሁን እንግዲህ ሰላሳ አራት አመቱ ነው። አልፎ አልፎ ብዙ ነገሮችን ያውቃል እንዴት እንዳሳደግኩት ይህ ነው፣ ሰው ቤት ተቀጥሬ ያሳድገው እንደነበረ፣ እንዴት እነሱ ደግሞ ያስተምሩት እንደነበረ፣ የጠረጴዛ ስነስርዓት እንዴት ይነግሩት እንደነበረ። እንደውም ብዙ ጊዜ ከትምህርት ቤትም ሲመጣ ሆምወርክ ካለው አሰሬ አለቃዬ ማለት ነው፣ ያው በሰው ቤት ስራን ስለነበረ አብሮት ሆምወርኩን አልፎ አልፎ ይሠራል እና ያሳለፍኩትን ውጣ ውረድ በደንበኛ ያስታውሰዋል። ሁለቱን ሁለቱን እናገራለን እና አሜሪካን ሀገር መጥቼ ሲቲዝንሽፕ ስንቀበል አብረን ሁለታችን እኔ እና አንቺ ብዙ መንገድ ተጉዘን ሲደረስን ማለትና ብዙ ችግር እንዳሳለፍኩኝ ያውቃል። በጣም ብዙ ችግር እና ማዘር ስደይ ሲመጣ ብዙ ነገሮች ትዝ ብኛል። እዚህ ሀገር እንደመጣሁኝ ምንም ነገር ሳልይዝ ባዶ እጄን የመጣሁት እና አንዲት ሴት ሶስት ሳህን ገዝታ ለቤት ምረቃ ማለት ነው የመንግስት ቤት ዌልፌር ውስጥ ስገባ ሰጠችኝ። አንዱን ስሰበርኩት በአጋጣሚ ስሰብረው በጣም አለቀሰ በቃ ምንም ነገር የለን። ምን እናንተ እዚህ አሜሪካ ነገር ነው አለቀሰ። እና ምንም ነገር የለንም። ሶስት ሳህን ነበረን፣ አንዱን ሰበርሽ። አሁን ሁለት ተቀረቡ። በጣም አለቀሰ። ልጅ ነበር ይዛኒ ያ ላይክ አስራመት ብናመን። ከዛ በኋላ በአስራ አራት አመቱ የሆነ የጣለኖች ሱቅ ጣለኝ ስለሚናገር ይናገር ተቃጥሮ ሰራና ገንዘብ አጠላቅመው ለማዘር ሲደይ ሙሉ ሳህን ገስቶ ሰጠኝ። አሁን ትልቅ ነገር ሁሉ ሁሉ የሚገዛው ነገር ቢኖር ሳህን ነው እና የመጀመሪያ ስጦታ ከእሱ ያገኘሁት ለማዘርስ ደይ ብሎ ሰሀን ገዝቶ ለእኔ ሰጠኝ። እና እሱም ባሰብኩት ቁጥር ሁል ጊዜ ያለቅታለኝ። በእውነት በእውነት እንደው በቅርቡ የእናትነትን ጸጋ ለተቀላቀሉ ወጣት እናቶች ማስተላለፍ የሚፈልጉት መልእክት ካሉ ትድል ዶክተር መንበረ፣ ለእናቶች ክብር አለኝ። ብዙ ነገሮችን ተሸክመን ቤቱን ተሸክመን ልጃቸውን ተሸክመን ውጣውረዱን ችለን ቢያለቅሱ መጀመሪያ የምንነቅተን ወደ እነሱ ጋር የምንሄደው እኛ ነን። ቢወድቁ ሮጠን መጀመሪያ የምንደርሰው እኛ ነን። ቢርባቸው እኛ ነን የምንደርሰው። ቢቆሽሹ መጀመሪያ ሄደን እኛ ነን የምንመለከታቸው፣ የምናለብሳቸው፣ የምናቅባቸው እና ብዙ አክብሮት አለኝ ለብዙ እናቶች። ይሄ ቀን ደግሞ አንድ ቀን ብቻ መከበር የሚገባው ብቻ ሳይሆን ሶስት መቶ ስልሳ አምስት ቀን የእናቶች ቀን ነው። አመቱን በሙሉ የእናቶች ቀን ነው። እናት ምንጊዜም እናት ናት። በአንድ ቀን ብቻ ተከብሮ የሚያልቅ አይደለም። በባለቤቷ ፊቷ ላይ አሲድ የተደፋባትን አንድ የልጅ እናት ወይዘሮ አጸደ ንጉሴን ከኢትዮጵያ ድረስ ወደ አሜሪካ በማስመጣት ሕክምና እንድትከታተል እያደረጉ ነው ያለው በጎ ምግባር አንዱ ተጠቃሽ ነው። እና ባሳለፈነው ሳምንት ወይዘሮ አጸደ የመጀመሪያ ቀዶ ሕክምና አድርጋለች። የጤንነቷ ሁኔታ እንዴት ነው አሁን? እሷ ለብዙ ሴቶች ምሳሌ የምትሆን ጠንካራ ወጣት ሴት ናት። የሀያ ስምንት ዓመት ወጣት ሴት ናት። የዩኒቨርሲቲ ተማሪ ነበረች። የወንድ ልጅ እናት ናት። ምን የመሰለ የስድስት ዓመት ልጅ አላት። ብሩህ የሆነ ንፁህ ጭንቅላት ያለው ልጅ ጎበዝ ልጅ አላት። ከዓላማዋ ተሰናክላ የልጅ አባቷ ነው አሲድ የደፋባት። እኔ ምንም አይደለችም፣ የትም አላውቃትም። ግን ታሪኳን በሚዲያ በፌስቡክ ላይ አየሁኝ መርዳት አለብኝ ብዬ ተነሳሳሁኝ እና የሆነ ዶክተር በፈቃደኝነት ባክል ሂድልኝ ብዬ ስጠይቀው ሄደ አያት። ሲመለስ መን ቢ አሜሪካ ሀገር የምትመጣ ከሆነ ተስፋ አላት አይኗን ብርሃኗን ለመመለስ ሲለኝ ተሯሩጬ ብዙ ነገሮችን ፈጽሜ አደረግኩኝ። መጣች፣ ይኸው አሁን ስምንት ወሯ ነው። አብረን ነው የምንኖረው። እኔም ባለቤቴም በጣም ይወዳታል፣ እንከባከባታለን። ሰርጀሪ ያደረገች ባለፈው ሳምንት በጣም በጣም ብዙ ሰዓት የፈጀ ሰርጀሪ ነው የተደረገላት የአይኗን ክዳን ነው የሰሩት፣ እና ሆስፒታል ውስጥ ነበረች። ጠንካራ ናት። አሁንም ደግሞ በዋሽንግተን ዲሲ ራሷን የገደለችን ልጅም ታሪክ ስትሰማ በጣም ብዙ ሰዎች ተጨንቀው ነበረ። እሷ በጣም ትልቅ ናት። ብዙ ምሳሌዎች አሉን ለእኛ እንዲ ለተጎዳ ነው ሴቶች ብዙ የምንመለከታቸው ጠንካራ ሴቶች አሉ። እንደ ሄለን ኪለር እንደዚህ እንደዚህ ያለት አሉ እና እነሱን እየተመለከት መጠንከር አለብን ነው የምትለው አይኗ እንግዲህ ሰርጀሪ ተሰርቷል። ለስድስት ወር እንደተሰፋ እንደተዘጋ መቀመጥ አለበት ብለዋል። ከዛ በኋላ እሱን ከፍተው ኮርኒያዋ ላይ ደግሞ መስራት ይጀምራሉ እና ሰርጀሪዋ አንዲ በአንድ ጊዜ የሚያልቀር ነው፣ የተለያየ ሰርጀሪ ነው የምታደርገው እና በጣም ጠንካራ ሴት ናት። በትንሽ ጊዜ ውስጥ በዱላ መሄዱን መንዘዋወሩን፣ ብሬል ማንበቡን መጻፉን በትንሽ ጊዜ ውስጥ ሰምራለች። ጠንካራ ናት እና ብዙ ጊዜ ለአይምሮዋ ብዙ እንትን እንዳይሰማት ብዬ ሳናግራት አይን እያለኝ ማየት የማልችለውን ነገር ነው አሁን እያየሁ ያለሁት ስትለኝ፣ ለእኔ ለራሴ ትልቅ ትምህርት ብዙ ነው እየተማርኩ ያለሁት። ከሷ አይን እያለኝ ያላየኋቸው ብዙ ነገሮች ነበሩ። ለሰው ማሰብን፣ ደግነትን፣ ሩህሩህን መሆንን ሁሉን ነገር ደግሞ ይሄ ነገር ለውጥ አያመጣም ብሎ ንቆ መተውን በሙሉ ድሮ አላቀውም ነበር። አሁን ግን ብዙ ነገሮች እየተማርኩኝ እያየሁት መጥቻለሁ። አይን ስለሌለን ደግሞ አናይም ማለት አይደለም ብዙ እናያለን ነው የምትለው እና እሷ እንደውም ለእኔ ያጽናኝ ናት ለእኔ መካሪ ናት በእውነት ነው ትልቅ ምሳሌ የምትሆን ናት ደግሞ በብዙ ሴቶች ህይወት ላይ ለብጥ የምታመጣ ጠንካራ ሴት ናት በጣም እና ጎረቤቶቼም ፈረንጆቹ ምኖቹ በጣም ነው የሚደነቁት ምን አይነት ብራይት ልጅ እንደሆነች እና እንግዲህ እዛ አሁን አብረን እናከብራለን የማዘርስ ዴይ ነው። እኔም ደግሞ ሌላ ቤቶች አሉኝ። እነዚህ በሎው ኢንካም ሆምለስ ሲሆኑ በየአመቱ ሰብስቤ ጠጉር ቤት ሰርጄ ምግብ ሬስቶራንት ሄደው በልቶ የመጡ ነበርና አሁን ሬስቶራንት ስለዘጋሁኝ ሌላ ቦታ ካንትሪ ክለብ ሪዘርቬሽን ይዣለሁኝ። እነሱም ይሄዳሉ። እሷም ደግሞ ከተሻላት እሷም አብራት ትሄዳለች ማለት ነው። ዶክተር መንበራቲሉ በድጋሚ እንኳን ለእናቶች ቀን በሰላም አደረሱት። ለሰጡን ቃለ ምልልስ በዝግጅታችን ክብር እጅግ አርጌ አመሰግናለሁ መልካም እናቶች በዓሉ አመሰግናለሁ ብዙ ታሪኮች ብዙ የእናት ፈተናዎች ገድሎችና ድሎች አሉ የሪችመንድ ካሊፎርኒያዋ መንበረ አክሊሉ የክብር ዶክተር እንዳሉት እያንዳንዷ ቀን የእናቶች ቀን ናትና የያዝንላችሁ እንመለሳለን ታሪኮቻችሁን አካፍሉን ለዛሬ ሰዓታችን በማብቃቱ ልንሰናበታችሁ ነው። ከሄኖክ አበበ እማ እናቴ ጋር ላቆያችሁ። እስከ መጨረሻው የሕይወት ዘመኔ ብጠራው አልጠግብ ስምሽን ደጋግሜ እማ እናቴ ኑሪ ኩራት፣ እማ እናቴ ኑሪ ኩራት፣ የጸሐይ የማለዳ ብርሃኔ ነሽ የሕይወቴ መፍቻ ቁልፉ ማንችንሽ መደመደው፣ ሌላ አይለኝ ፈጣሪን እስትንፋሽን ያርዝምልን ያልችልን እየጧ ፀሐይ የማለዳ ብርሃኔ ነሽ የሕይወቴ መፍቻ ቁልፉ። አድማጮች አሁን የዜና ማጠቃለያ እናሰማለን። ዛሬ ማለዳ በቡርኪና ፋሶ ሰሜን ክልል በሚገኘው የዳብሎ ካቶሊክ ቤተ ክርስቲያን ቅዳሴ ሲሰሙ የነበሩ ስድስት ምዕመናን በታጣቂዎች እንደተገደሉ እማኞችና ባለስልጣኖች ገልጸዋል። ከሞቱት መካከል የቤተ ክርስቲያኑ ካህንና አምስት ምእመናን እንደሚገኙባቸው እማኞች ለአሜሪካ ድምፅ ተናግረዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ወደ አሜሪካ በሚገቡት የቻይና እቃዎች ላይ ከፍተኛ ቀረጥ በመደንገጋቸው ከአሜሪካ በገቡት ሸቀጣ ሸቀጦችም ላይ ቻይና የቀረጥ ዋጋ ከፍ በማድረግ የአጸፋ ምላሽ ትሰጣለች ተብሎ እንደሚጠበቅ ዩናይትድ ስቴትስ ገልጻለች። ፓኪስታን በሚገኝ ትልቅ ሆቴል ውስጥ ሌሊቱን አማጽያን ባደረሱት ጥቃት የሞቱት ሰዎች ብዛት አምስት መድረሱን ባለስልጣኖች ገልጸዋል። ከተገደሉት መካከል አራት የሆቴሉ ሰራተኞች እና አንድ ፓኪስታናዊ የባህር ኃይል ወታደር ይገኝባቸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያበቃ። ዝግጅታችን ለዛሬ ተጠናቀቀ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በቴክኒክ መሐንዲሶቹ ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰሎሞን አባተ ነኝ። በድጋሚ እንኳን ለእናቶች ቀን አደረሳችሁ። ከእኛ ጋር ስላመሻችሁ ከልብ አመሰግናለሁ። ሰላም፣ በደን አደሩ።